ከኢኮኖሚው ዓለም በኢህአዴግ ስራ አስፈጻሚ ኮሚቴ ውሳኔ ትውልድ እየተቀባበለ ያቆማቸው ቀደምት ተቋማትና ኢትዮጵያ የምትገነባቸውን አዳዲስ የመንግስት የልማት ድርጅቶች ድርሻ ለገበያ ለማቅረብ ታስቧል። በውሳኔው መሰረት የኢትዮ ቴሌኮም፣ የኢትዮጵያ አየር መንገድ፣ የኤሌክትሪክ ኃይል ማመንጫዎችና የባህር ትራንስፖርት እና ሎጂስቲክስ ተቋማት ድርሻዎች ለሀገር ውስጥና ለውጭ ባለሀብቶች በሽያጭ ለማስተላለፍ ታቅዷል። በተቋማቱ ውስጥ ትልቁ ድርሻ ግን በመንግስት እጅ ይቆያል። ከዚህ በተጨማሪ በመንግስት ይዞታ ስር ያሉ በማምረት ወይም አገልግሎት በመስጠት ላይ የሚገኙትም ሆነ በግንባታ ላይ የሚገኙ የባቡር የስኳር ልማት፣ የኢንዱስትሪ ፓርክ፣ የሆቴል እና የተለያዩ የማኑፋክቸሪንግ ድርጅቶች ሙሉ በሙሉ ወይም በከፊል በአክሲዮን ሽያጭ ወደ ግል ዘርፍ ለማስተላለፍ ታቅዷል። ጠቅላይ ሚኒስትር አብይ አህመድ የስራ አስፈጻሚ ኮሚቴውን ውሳኔ ተራማጅ ብለውታል። ላለፉት 20 ዓመታት በመንግስት እጅ ተይዘው የቆዩ ትላልቅ የመንግስት ኩባንያዎች የሀገር ውስጥ ባለሀብቶች፣ ዲያስፖራዎች፣ በዘርፉም የላቀ እውቀት ያላቸው ሀብት ያላቸው ኩባንያዎች ማይኖሪቲ ሼር ገዝተው ማርኬቱን የሚጠይቀውን እውቀትና ሀብት ማፍሰስ እንዲቻል የተወሰነ ውሳኔ ከልማታዊ መንግስት እና ፕሮግሬሲቭ ድርጅት የሚጠየቅ ትልቅ ውሳኔ ስለሆነ ይህ ሴክተር የተገኘውን አዲስ የኢኮኖሚ ሴክተር ውሳኔ በሀገራችን የተንሰራፋውን የስራ አጥነት ችግር ለመቅረፍ ያለውን የውጭ ምንዛሬ እጥረት ለመቀነስ፣ የገበያ ትስስር ያለውን ድክመት ለመቀነስ ከፍተኛ እድል የሚሰጥ መልካም እድል መሆኑን ተገንዝበን በጋራ በመረባረብ ልንሰራበት ይገባል። የኢትዮጵያ በሮች ለውጭ ባለወረቶች እስኪከፈቱ ይጠብቁ ለነበሩ ኩባንያዎች የትናንትናው የኢህአዴግ ውሳኔ የምስራች ይመስላል። የደቡብ አፍሪካዎቹ የቴሌኮም ኩባንያዎች ኤምቲኤን እና ቮዳኮም ውሳኔውን በማወደስ ቀዳሚ ሆነዋል። የዓለም ባንክና የዓለም የገንዘብ ድርጅትን የመሳሰሉ ዓለም አቀፍ ተቋማት የኢትዮጵያ መንግስት በብቸኝነት የተቆጣጠራቸው የስራ ዘርፎች ለግሉ ዘርፍና ለውጭ ባለውረቶች ይከፈቱ ዘንድ ይወተውቱ ነበር። እስካለፈው ሚያዚያ ድረስ እንዲህ አይነት ጥቆማዎችን ለመቀበል ኢትዮጵያ ዝግጁ አልነበረችም። ሚያዚያ 16 ቀን 2010 ዓ ም በፖላንድ ዋና ከተማ ዋርሶ፣ ፕሬዚዳንት ሙላቱ ተሾመ ያሉት እንዲያ ነበር። ኢትዮጵያ በቴሌኮም መስክ ለባለ ሀብቶች ክፍት ስለመሆኗ ለተነሳው ጥያቄ መልስ ልስጥ። ለጊዜው ኢትዮጵያ ክፍት አይደለችም። ይህን ጥያቄ ያነሳው ጋዜጠኛ ስለ ኢትዮጵያ የመዋለ ንዋይ መርህ ብዙ የሚያውቅ ይመስለኛል። ለጊዜው ኢትዮጵያ በቴሌኮሙኒኬሽንና በገንዘብ መስክ የግል ባለ ሀብቶችን ለማስተናገድ ዝግጁ አይደለችም። ኢትዮ ቴሌኮምን ከምትታለብ ጥገት ላም ጋር ያነጻጽር የነበረው ኢህአዴግ ከዚህ ውሳኔ ምን አደረሰው? የምጣኔ ሀብት ባለሙያ የመዋዕለ ነዋይና ፖሊሲ አማካሪው አቶ ጌታቸው ተክለ ማርያም የኢህአዴግ ልሂቃን የሚያቀነቅኑት መንግስት መር የእድገት ሞዴል ገደብ እንዳለበት መገንዘባቸው ቀዳሚው ምክንያት ሳይሆን እንዳልቀረ ያምናሉ። ምንም እንኳን ለመቀበል ባይፈልጉም እስከዛ ሲከተሉት የነበረው ፓብሊክ ኢንቨስትመንት ድሪቭን የሆነ ስቴት ድሪቭን የሆነ ግሮዝ ስትራቴጂ ሊሚት እንዳለው ገብቷቸዋል፣ አውቀዋል። የመጀመሪያውና ትልቁ ሪዝን እሱ ነው። ስቴት ድሪቭን የሆነው የግሮዝ ስትራቴጂ ከዚህ በላይ ሊገፋ አይችልም። ስለዚህ ዋን ዌይ ኦር ዲ አደር ወል ባንክን ይሉት እንደነበረ ኢኮኖሚው የግል ሴክተሩ ቢበረታታበት የግል ሴክተሩ ወደ ሜጀር ወደሆነ የኢኮኖሚ ተዋናይነት ሊቀየር የሚችልበትን እድል በጊዜ ሂደት መፍጠር እንዳለበት ገብቷቸዋል። የኢትዮጵያ መንግስት የኮሚኒኬሽን ጉዳዮች ኃላፊ ሚኒስትሩ አቶ አህመድ ሽዴ ግን ጉዳዩን ከገንዘብ ያገናኙታል። አቶ አህመድ የስራ አስፈጻሚ ኮሚቴ ውሳኔ ይፋ ከሆነ ከሰዓታት በኋላ በሰጡ መግለጫ የመንግስትን የገንዘብ አቅም፣ የውጭ ምንዛሪ ክምችትና የግሉ ዘርፍ በኢኮኖሚ ውስጥ ያለውን ሚና ለማሳደግ ያለመ እንደሆነ ተናግረዋል። አሁን ባለንበት የእድገት ምዕራፍ እነዚህ ስኬታማ የሆኑ ኩባንያዎች ተጨማሪ ሀብት በኢንቨስትመንት መልክ በሼር አመንጭተን ለቀጣይ ኢንቨስትመንት ለሌሎች ኢንቨስትመንቶች የመንግስትን የፋይናንስ አቅም በማሳደግ የውጭ ምንዛሪን በማሳደግ እንዲሁም የውጭ ቴክኖሎጂ፣ የውጭ ኢንቨስትመንትን በአገራችን በከፍተኛ ደረጃ በማሳደግ አጠቃላይ በኢኮኖሚ ውስጥ ያለው የግሉ ሴክተር ሚናን በማሳደግ የልማታዊ መንግስት የልማት ጉዞውን በከፍተኛ ደረጃ በማፋጠን ወደ አዲስ የላቀ ምዕራፍ ኢኮኖሚን ለማሸጋገር ያለመ ነው ማለት ነው። የዓለም የገንዘብ ድርጅት ኢትዮጵያን የከፋ የዕዳ ጫና ስጋት ካለባቸው ሀገራት ጎራ ቀላቅሏታል። የውጭ ምንዛሪ እጥረትና የወጪና ገቢ ንግድ ሚዛኑ መጓደል አሁንም መፍትሄ አልተበጀለትም። አቶ ጌታቸው እነዚህ ተያያዥ ጉዳዮች ለኢህአዴግ ውሳኔ ገፊ ምክንያቶች መሆናቸውን ያስረዳሉ። የውጭ ምንዛሪ እጥረቱ እስከ ዛሬ በተሞከሩት ስትራቴጂዎች ሊጠረፍ የማይችል እንደሆነ በመንግስት ደረጃ አንደርስታንዲንጉ ያለ ይመስላል። ኤክስፖርቱ ላለፉት ስምንት ሰባት አመታት እንግዲህ ከሶስት ቢሊዮን ዶላር በአመት ማለፍ አልቻለም። ዋይል ኢምፖርቱ በዚህ አመት እንኳ ብታየው የኤክስፖርቱን አራት መቶ ፐርሰንት ያክል ደርሷል። አራት እጥፍ ያክል ማለት፣ ይሄ እንዳን ሰስቴይነብል አይደለም። ሌላው ኢትዮጵያ ያለባት የዕዳ ጫናም በዛን ያክል መጠኑ ጨምሯል። ወደ አርባ ሰባት ቢሊዮን ዶላር ጠቅላላ ደርሷል። ከዚህ ውስጥ ሀያ ሰባት ቢሊዮን ዶላር የሚሆነው ከውጭ አበዳሪዎች የተገኘ ገንዘብ ነው። ስለዚህ ይሄ ሰስተይነብል አይደለም። ሌላው የዓለም አቀፍ ኢኮኖሚ ሁኔታ እየተቀየረ በመጣ ቁጥር ይህንን ብድር ለመክፈል የምናወጣው ኮስት የዛን ያክል እየጨመረ እየመጣ እነዚህ ተያያዥ ጫናዎች አንዳች የሆነ ኢኮኖሚክ ዲሲዥን ሌክ መደረግ እንዳለበት ያመላክታሉ። በከፊል አሊያም ሙሉ በሙሉ የሚደረገው የድርሻ ሽያጭ የኢትዮጵያ መንግስት ያለበትን የውጭ ምንዛሪ እጥረት ለመቅረፍ ቢያስችለውም ዘላቂ መፍትሄ ለመሆኑ ግን አጠራጣሪ ነው። በኩዌት የሳይንሳዊ ጥናት ማዕከል የኢኮኖሚ ተመራማሪው ዶክተር አየለ ገላን እንደሚሉት ኢትዮጵያ የመንግስት የልማት ድርጅቶችን በመሸጥ ለአንድ ጊዜ የውጭ ምንዛሪ ታገኛለች። ከዚያ በኋላ ግን የውጭ ምንዛሪው ጉዞ በተቃራኒው ይሆናል። ይሄ እኮ ለአጭር ጊዜ መፍትሄ ተብሎ የረዥም ጊዜ መከራን እና ችግርን ማምጣት ማለት ነው። እነዚህም ኩባንያዎችን ለመግዛት በአንድ ጊዜ ዋን ኦፍ ካፒታል ፍሎ ሊመጣ ይችላል ወደ ሀገር ውስጥ። እነዚህ ኩባንያዎች እስካሉ እና የእነሱ ኦነርሺፕ እስከቀጠለ ድረስ ካፒታል አውት ፍሎ ደግሞ ያደርጋል። ምክንያቱም የተገኘው ሬቨኒው በዲቪደንድ መልክ ወደ ዶላር ተቀይሮ ወደ ውጭ ይሄዳል። አሁን የገባው ለወደፊቱ በማያቋርጥ መልኩ ፕሮፊቱ ወደ ውጭ የሚሄድበት ሁኔታ ይመጣል። ኢህአዴግ የተቋማት ድርሻዎቹ ለሀገር ውስጥና ለውጭ ባለሀብቶች ለሽያጭ ቀርባሉ ይበል እንጂ፣ ሁለቱ ወገኖች እኩል አቅም ያላቸው አይመስልም። የእውነት ለመናገር እነዚህ ካምፓኒዎች የመግዛት ስቴክም ያለው አሁን በብዛት የውጭ ባለሀብቶች ጋር። ስለዚህ ኢንተርምስ ኦፍ ኮምፒቴቲቭ አድቫንቴጅ አክቹዋሊ እጃቸው ውስጥ ያለው የተሻለ ኮምፒቴቲቭ አድቫንቴጅ እጃቸው ውስጥ ያለው የውጭ ባለወረቶች ናቸው። ኤክስፔክትም የምታደርገው የውጭ ባለወረቶች ስቴኩን ኦን ያደርጉታል ነው። አትሊስት ማጆሪቲ ኦፍ ኢትዮር ደግሞ ኪ የሚባሉ ሴክተሮች ኢህአዴግ በብቸኝነት የወሰነውና በህዝብ ተወካዮች ምክር ቤት እንኳ ውይይት ያልተደረገበት ውሳኔ ለበርካቶች አስደንጋጭ ነው። ዶክተር አየለ ገላን የመንግስት የልማት ድርጅቶችን አሁን ኢህአዴግ በወሰነው መንገድ ለሽያጭ ለማቅረብ የሚያስገድድ አጣዳፊ ምክንያት የለም ሲሉ ይተቻሉ። የአገሪቱ ነባራዊ ፖለቲካል ኢኮኖሚ አይፈቅድም የሚሉት የምጣኔ ሀብት ተመራማሪው ጉዳዩ በጥልቀት ሊጠና ይገባል ሲሉ ይናገራሉ። ኢትዮጵያ እንግዲህ በአገሬው አባባል ክራይ ሰብሳቢነት የሚባል ነገር መንግስት ያመነውና ፕራይም ሚኒስትር አብይም ሲናገሩ ኖርማል የሆነ ሰው እንደ መብት አድርጎ የወሰደው የክራይ ሰብሳቢነት ባህርይ ትራይ ሰብሳቢዎች እድላቸውን እየመነመነ ነው። ካሽ አሴት አለ በብዙ ሰዎች። ይህ ሁሉ በይቅርታ እንድታለፍ እየተነገረ ነው። ይቅርታውን እቀበለዋለሁ። በእጃ ዙር ያለውን ፐብሊክ ኢንተርፕራይዝ በሆነ መልኩ ገንዘብ እጃቸው ላይ ያለ ሰዎች ተቆጣጥረው ለዘላለም ንብረታቸው እንዲያደርጉ ሁኔታዎችን ማመቻቸት በእውነቱ ተገቢ ያልሆነ አላስፈላጊ የሆነ ቆይቶ የሚፈነዳ ቦምብ ያደረገዋል። ምክንያቱም በአንድ ኢኮኖሚ ውስጥ አንድ ካምፓኒ ህዝብ ቅሬታ ካለው ተከሱ አይሆንም ሆን በዛ ኢኮኖሚ ሁሉ ጊዜ ይሄ ኩባንያ እኮ የተገዛው በመዝባሪዎች ነው እያለ የሚቀጥሉትን ሀያ ሰላሳ ዓመት ህዝቡ እየጮኸ እንድኖርና በኩባንያዎቹ እና በህዝቡ መካከል የማያቋርጥ እሰጥ አገባ፣ ጥላቻ እና ኔጋቲቭ አቲቲዩድ እንዲሰፍን ያደርጋል ማለት ነው። ስለዚህ በሁሉም መልኩ ብታየው እነዚህን ኩባንያዎች ወደ ግል መውሰድ ተገቢ አይደለም። አለ ጊዜ ነው። ቤት ስራ አልተሰራም፣ ጥናት አልተካሄደም። ኢህአዴግ የኢትዮጵያ ተቋማት እንዲሸጡ የወሰነው ፈጣን እድገቱ ዜጎችን አካታች እንዲሆን ለማድረግ ነው የሚል ምክንያት አስቀምጧል። አቶ ጌታቸው በዚህ ውሳኔ እንዴት የታቀደው እንደሚሳካ እርግጠኛ አይደሉም። ይሄ እርምጃ በምን አይነት ኢኮኖሚያዊ ሎጂክ እድገቱን አካታች እንደሚያደርግ አላውቅም። በምን አይነት መንገድ እድገቱን ቀጣይነቱን እንደሚያረጋግጥ አላውቅ። የውድድር ህጎቹ ሳይቀየሩ የመንግስት ድርጅቶችን እስቴክ ብቻ ከመንግስት ወደ ግል ባለሀብቶች በማዘዋወር የሚገኝ አካታችነት ወይንም ቀጣይነት ነው መንግስት እንግዲህ ልማታዊ አካሄድ ነው እየተከተልኩ ያለው ይላል እንግዲህ ልማታዊነት ገበሬን መጥቀም ከሆነ ልማታዊነት አሁን ከፍ ወዳለ የገቢ መጠን ማሸጋገር ከሆነ ልማታዊነት መካከለኛ ገቢ ያለው ህብረተሰብ መፍጠር ከሆነ ይሄ እርምጃ እሱን አይፈጥርም ይሄ እርምጃ የሚፈጥረው ጥቂት ሀብታሞችን ነው ጥቂት ሀብታሞችን ሲባል ደግሞ ምናልባት አሁን ማሰብ ያለብን እንደ ሌሎቹ ሀብታሞች ሁላ በውድድር መስፈርት የሚሰሩ ሀብታሞችን አይደለም። ይሄ ውሳኔ የሚፈጥረው የእነዚህ ድርጅቶች ስቴክ መሸጥ የሚፈጥረው ውድድር የሌላቸው ሀብታሞች ሶ እስከ ዛሬ እንደለመድናቸው አይነት ሀብታሞች ራሱ በውድድር ህግ የሚመሩ ሀብታሞችን አይደለም ይሄኛው ነገር የሚፈጥረው። የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ።